የዲ ደብልዩ ዜና። በመጀመሪያም ዋና ዋና ዜና፣ ኢትዮጵያ ከ120 ቢሊዮን ብር በላይ ያወጣችበትን ታላቁን የሕዳሴ ግድብ ግብፅ ልታፈርስ እንደምትችል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናገሩ። ለሶስቱ አገሮች ስምምነት አቅርቤላቸው የላቸው ነበር፣ እንዳልመታደሉ ሆኖ ኢትዮጵያ ስምምነቱን ሳትቀበል ቀርታለች የሚል አስተያየት የሰጡት ዶናልድ ትራምፕ በዚሁ ምክንያት አገራቸው ለኢትዮጵያ ትሰጥ የነበረውን በርካታ እርዳታ ማቆሟን አረጋግጠዋል። የኢትዮጵያ ውጭ ጉዳይ ሚኒስትር ገዱ እንዳርጋቸው በአዲስ አበባ የሚገኙትን የአሜሪካ አምባሳደር ጠርተው ፕሬዚዳንቱ ዶናልድ ትራምፕ በሰጡት አስተያየት ላይ ማብራሪያ ጠይቀዋል። የአውሮፓ ሕብረት የውጭ ግንኙነት ኃላፊ ጆሴፕ ቦሬል በበኩላቸው በታላቁ የህዳሴ ግድብ ሰበብ በኢትዮጵያ በሱዳንና በግብፅ መካከል ውጥረት ሊባባስ እንደማይገባ አሳስበዋል። የጊኒው አልፋ ኮንዴ የአገሪቱን ፕሬዝዳንታዊ ምርጫ ማሸነፋቸውን የአገሪቱ የምርጫ ባለስልጣን አስታወቀ። ተቃዋሚያቸው ባለፈው ሰኞ የምርጫው አሸናፊ እኔ ነኝ ብለው ነበር። በናይጄሪያ ፖሊስ ላይ በተቀሰቀሰ ተቃውሞ በተያያዘ 51 ሰላማዊ ሰዎች መገደላቸውን የአገሪቱ ፕሬዚዳንት መሐመዱ ቡሃሪ አረጋገጡ። ከሰላማዊ ሰዎች በተጨማሪ 11 ፖሊሶችና ሰባት ወታደሮች እስካለፈው ሐሙስ መገደላቸውን አስታውቀዋል። ሌሎች 37 ሰዎች ደግሞ ቆስለዋል። ዜናው በዝርዝር ኢትዮጵያ ከ120 ቢሊዮን ብር በላይ ያወጣችበትን ታላቁን የህዳሴ ግድብ ግብፅ ልታፈርስ እንደምትችል የአሜሪካው ፕሬዚዳንት ዶናልድ ትራምፕ ተናገሩ። ፕሬዚዳንቱ እንዳሉት ግብጾች ታላቁን የህዳሴ ግድብ ገና ከመጀመሩ ረዥም ጊዜ በፊት ሊያስቆሙት ይገባ ነበር። ትራምፕ ይህን ያሉት ትናንት አርብ ጥቅምት 13 ሱዳንና እስራኤል ዲፕሎማሲያዊ ወዳጅነት መጀመራቸውን በማስመልከት ከጽህፈት ቤታቸው በሰጡት መግለጫ ነው። ከሱዳን ጠቅላይ ሚኒስትር አብደላ ሐምዶክና ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በስልክ በተነጋገሩበት ወቅት ድንገት የህዳሴ ግድብን ጉዳይ ያነሱት ዶናልድ ትራምፕ በሰጡት አስተያየት ግድቡ እንዳለመታደል ሆኖ ውሃ ወደ ናይል እንዳይፈስ ያቆማል ሲሉ ተደምጠዋል። ስምምነት አቅርቤላቸው ነበር፣ ኢትዮጵያ ስምምነቱን ሳትቀበል ቀርታለች። እንደዚያ ማድረግ አልነበረባቸውም። ያ ትልቅ ስህተት ነው የሚል አስተያየት የሰጡት ዶናልድ ትራምፕ በዚሁ ምክንያት አገራቸው ለኢትዮጵያ ትሰጥ የነበረውን እርዳታ ማቆሟን አረጋግጠዋል። እንደዚያ በማድረጋቸው በርካታ እርዳታ መክፈል አቁመናል። ስምምነቱን ካልተቀበሉ በቀር ያንን ገንዘብ አያዩትም። ግብፅ ትንሽ በመበሳጨቷ ልትወቅሰዋት አትችሉም ያሉት የአሜሪካው ፕሬዚዳንት በጉዳዩ ላይ ከ ሱዳኑ ጠቅላይ ሚኒስትር አብደላ ሀምዶክ አስተያየት ጠይቀው ነበር። ጠቅላይ ሚኒስትር አብደላ ሀምዶክ በወገናቸው አሜሪካ በዋሽንግተን ሶስቱን አገሮች ለማሸማገል አደረገች ያሉትን ጥረት አድንቀው ለኢትዮጵያ፣ ለሱዳንና ለግብፅ ከሚጠቅም ስምምነት ለመድረስ ተስፋ እናደርጋለን ብለዋል። ግብፅ በዚያ መንገድ ልትቀጥል ስለማትችል ሁኔታው አደገኛ ነው ያሉት ዶናልድ ትራምፕ እየደጋገሙ በመጨረሻ ያንን ግድብ ያፈርሱታል ሲሉ ተደምጠዋል። ኢትዮጵያ ዛሬ ጠዋት ባወጣችው መግለጫ በማስፈራሪያ በታላቁ የህዳሴ ግድብ ጉዳይ ከሱዳንና ከግብፅ የገባችበትን ልዩነት ለመፍታት መሞከር የተሳሳተ ፍሬ አልባና ዓለም አቀፍ ሕግጋትን በግልጽ የሚጥስ እንደሆነ አስታውቃለች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ግብፅ ግድቡን ታፈነዳለች ካሉ በኋላ የጠቅላይ ሚኒስትር አብይ አህመድ ጽፈት ቤት ባወጣው መግለጫ ኢትዮጵያ ወደ ጠብጫሪነት እንደማትገባ፣ ነገር ግን በቅኝ ግዛት ዘመን የተፈረሙ ስምምነቶች ላይ መሰረት ያደረገ መብት እንደማትቀበል አስታውቋል። የጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት ባወጣው መግለጫ የአሜሪካውን ፕሬዚዳንት ዶናልድ ትራምፕንም ሆነ የትኛውንም አገር ስም አልጠቀሰም። ኢትዮጵያ ፍትሐዊ ላልሆነ ስምምነት እጅ እንድትሰጥ የሚገፋፉ ጠበኛ ማስፈራሪያዎች ያዘሉ አልፎ አልፎ የሚወጡ መግለጫዎች አሁንም ብዙ ናቸው ያለው የጠቅላይ ሚኒስትር አብይ አህመድ ጽፈት ቤት በኢትዮጵያ ሉዓላዊነት ላይ የሚሰነዘሩ እነዚህ ማስፈራሪያዎች የተሳሳቱ ፍሬ አልባና ዓለም አቀፍ ሕግጋትን በግልጽ የሚጥሱ ናቸው በማለት ነቅፏል። ኢትዮጵያ ወደ ጠብጫሪነት አትገባም ያለው ይኸው መግለጫ እንዳለው አገሪቱ ሙሉ በሙሉ በቅኝ ግዛት ስምምነቶች ላይ የተመሰረተ መብት አትቀበልም። በዚሁ ጉዳይ ላይ የኢትዮጵያ ውጭ ጉዳይ ሚኒስትር ገዱ አንዳርጋቸው በአዲስ አበባ የሚገኙትን የአሜሪካ አምባሳደር ጠርተው ፕሬዚዳንት ዶናልድ ትራምፕ በሰጡት አስተያየት ላይ ማብራሪያ ጠይቀዋል። ውጭ ጉዳይ ሚኒስትሩ የታላቁ የኢትዮጵያ ህዳሴ ግድብ የአባይን ውሃ ፍሰት እንደማያቆም እየታወቀ ፕሬዚዳንቱ የሰጡት መግለጫ ሰዎችን ወደ ተሳሳተ ድምዳሜ የሚመራና በድርድር ሂደቱ ላይ አሉታዊ ተጽዕኖ የሚያሳድር በመሆኑ ራሪያ እንደጠየቁ የውጭ ጉዳይ ሚኒስቴር የቃል አቀባይ ጽህፈት ቤት አስታውቋል። በዚህ ወቅት ገዱ ታላቋን አሜሪካንን እየመራ ካለና ኃላፊነት ከሚሰማው ፕሬዚዳንት የማይጠበቅ በኢትዮጵያና በግብፅ መካከል ጦርነት ቀስቃሽ እንዲሁም በኢትዮጵያና በአሜሪካ መካከል ያለውን የረጅም ጊዜ አጋርነትና ስትራቴጂካዊ ግንኙነት የሚያንጸባርቅ አይደለም ሲሉ የትራምፕን አስተያየት ተችተዋል። ውጭ ጉዳይ ሚኒስትሩ ኢትዮጵያ በሉዓላዊነቷ ላይ በሚሰነዘሩ በየትኛውም አገር ዛቻዎች እንደማትንበረከክና ወደፊትም መሰል ንግግሮች ተቀባይነት እንደሌላቸው ለአምባሳደር ማይክ ራይነር መናገራቸውን የኢትዮጵያ የውጭ ጉዳይ ሚኒስቴር አስታውቋል። የአውሮፓ ህብረት የውጭ ግንኙነት ኃላፊ ጆሴፕ ቦሬል በታላቁ የህዳሴ ግድብ ሰበብ በኢትዮጵያ በሱዳንና በግብፅ መካከል ውጥረት ሊባባስ እንደማይገባ አሳሰቡ ኃላፊው የአሜሪካው ፕሬዚደንት ከሰጡት አወዛጋቢ አስተያየት በኋላ እንዳሉት በታላቁ የኢትዮጵያ የህዳሴ ግድብ የውሃ ሙሌት ላይ ስምምነት የሚደረሰው በኢትዮጵያ በሱዳንና በግብፅ መካከል ነው። የወቅቱ የአፍሪካ ህብረት ሊቀመንበር የሆነችው ደቡብ አፍሪካ ሁሉንም ወገኖች መፍትሄ እንዲያበጁ ለማደራደር የጀመረችውን ጥረት የአውሮፓ ህብረት ሙሉ ድጋፍ አለው ያሉት ቦሬል፣ ድርድሩ ቀጥሎ ስኬታማ ፍጻሜ ላይ ይደርሳል የሚል እምነት በአውሮፓ ህብረት ዘንድ እንዳለ ጠቁመዋል። ይህ ዶቸቨለ ነው። የጊኒው አልፋ ኮንዴ የአገሪቱን ፕሬዝዳንታዊ ምርጫ ማሸነፋቸውን የአገሪቱ የምርጫ ባለስልጣን አስታወቀ። የ82 ዓመቱ ኮንዴ የዛሬ ሳምንት በተካሄደው ምርጫ 59.49 በመቶ ድምፅ አግኝተው ማሸነፋቸውን የጊኒ የምርጫ ኮሚሽን ኃላፊ ካቢኔት ሲሴ ዛሬ ይፋ አድርገዋል። ዋነኛ ተፎካካሪያቸው ሴሉ ዳሌን ዲያሎ 33.5 በመቶ ድምፅ አግኝተዋል። በአገሪቱ በተቀሰቀሰ የድህረ ምርጫ ሁከት 10 ሰዎች ተገድለዋል። በምርጫው ነፃነት ላይ ጥያቄ ያላቸው ሴሉ ባለፈው ሰኞ ራሳቸውን አሸናፊ አድርገው አውጀው ነበር። የሴሉ ውሳኔ በደጋፊዎቻቸውና በጸጥታ አስከባሪዎች መካከል ግጭ ቀስቅሷል ዛሬ ይፋ የሆነውን የምርጫ ውጤት የአገሪቱ ህገ መንግስታዊ ፍርድ ቤት ማጽደቅ አለበት። በአንድ ሳምንት ውስጥ የፍርድ ቤቱ ውሳኔ እንደሚታወቅ የፈረንሳይ ዜና አገልግሎት ዘግቧል። አልፋ ኮንዴ ህገ መንግስቱን አስቀይረው ለሶስተኛ የስልጣን ዘመን በምርጫ ለመወዳደር ከወሰኑ ጀምሮ 13 ሚሊዮን ዜጎች ባሏት ጊኒ በተቀሰቀሰ ተቃውሞ የጸጥታ አስከባሪዎች በርካቶችን እየተኮሱ ገለዋል። በናይጄሪያ ፖሊስ ላይ በተቀሰቀሰ ተቃውሞ በተያያዘ ሐምሳ አንድ ሰላማዊ ሰዎች መገደላቸውን የአገሪቱ ፕሬዝዳንት ሙሐመዱ ቡሃሪ አስታወቁ። ፕሬዝዳንቱ በአገሪቱ ለተቀሰቀሰው ሁከት ወሮበሎች ያሏቸውን ተጠያቂዎች ሲያደርጉ የጸጥታ አስከባሪዎች እጅግ መታገሳቸውን ገልጸዋል። ፕሬዝዳንቱ ትናንት አርብ ባወጡት መግለጫ ከሰላማዊ ሰዎች በተጨማሪ 11 ፖሊሶችና ሰባት ወታደሮች እስካለፈው ሐሙስ መገደላቸውን አስታውቀዋል። ሌሎች 37 ሰዎች ደግሞ ቆስለዋል። የሰብአዊ መብት ተሟጋቹ አምነስቲ ኢንተርናሽናል ባለፈው ማክሰኞ ምሽት ወታደሮች በከፈቱት ተኩስ 12 ሰዎች መገደላቸውን ይፋ ካደረገ በኋላ የ መንግስት ዓለም አቀፉ ግዘት በርትቶበት ነበር። ለበርካታ ቀናት ከዘለቀው አለመረጋጋት በኋላ የሰዓት እላፊ እወጃው ሲላላ ተቃውሞና ሁከት የበረታባት ሌጎስ ዛሬ መረጋጋት መጀመሯን የፈረንሳይ ዜና አገልግሎት ዘግቧል። 20 ሚሊዮን ገደማ ሕዝብ በሚኖሩባት ሌጎስ ከተማ ለሁለት ሳምንታት በዘለቀው ተቃውሞ የፖሊስ ጣቢያዎች ተቃጥለዋል፣ የግብይት ማዕከላት ተዘርፈዋል፣ ተሽከርካሪዎችም ወድመዋል። ይህ ዶይቼ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ ኢትዮጵያ ከ120 ቢሊዮን ብር በላይ ያወጣችበትን ታላቁን የሕዳሴ ግድብ ግብፅ ልታፈርስ እንደምትችል የአሜሪካው ፕሬዚዳንት ዶናልድ ትራምፕ ተናገሩ። የኢትዮጵያ ውጭ ጉዳይ ሚኒስትር ገዱ አንዳርጋቸው በአዲስ አበባ የሚገኙትን የአሜሪካ አምባሳደር ጠርተው ፕሬዚዳንት ዶናልድ ትራምፕ በሰጡት አስተያየት ላይ ማብራሪያ ጠይቀዋል። የአውሮፓ ህብረት የውጭ ግንኙነት ኃላፊ ጆሴፕ ቦሬል በታላቁ የህዳሴ ግድብ ሰበብ በኢትዮጵያ በሱዳንና በግብፅ መካከል ውጥረት ሊባባስ እንደማይገባ አሳሰቡ። የጊኒው አልፋ ኮንዴ የአገሪቱን ፕሬዝዳንታዊ ምርጫ ማሸነፋቸውን የአገሪቱ የምርጫ ባለስልጣን አስታወቀ። ተቃዋሚዋቸው ባለፈው ሰኞ የምርጫው አሸናፊ እኔ ነኝ ብለው ነበር። በናይጄሪያ ፖሊስ ላይ በተቀሰቀሰ ተቃውሞ በተያያዘ 51 ሰላማዊ ሰዎች መገደላቸውን የአገሪቱ ፕሬዚዳንት መሐመዱ ቡሃሪ ተናገሩ። ከሰላማዊ ሰዎች በተጨማሪ 11 ፖሊሶችና ሰባት ወታደሮች እስካለፈው ሐሙስ መገደላቸውን አስታውቀዋል። ዜናው በዚሁ አበቃ። ጤና ይስጥልኝ።